የሰማያዊ ፓርቲ ብሔራዊ ምክር ቤት በሥራ ላይ ላለው የፓርቲው ሥራ አስፈጻሚ ኮሚቴ የትምምን ድምፅ እንደነፈገው ተገለጸ። የፓርቲው መርማሪ ኮሚሽን አስቸኳይ ጠቅላላ ጉባኤ ጠርቷል። መለስካቸው አመሃ ስለ ፓርቲው ውስጣዊ ውዝግብ ባጭሩ ዘግቦልናል። ሰማያዊ ፓርቲ ዛሬ ያሰራጨው አጭር የጽሑፍ መግለጫ እንደሚያመለክተው የፓርቲው ብሔራዊ ምክር ቤት ነሐሴ 8 ቀን 2008 ዓ.ም ባካሄደው መደበኛ ስብሰባ አሁን በሥራ ላይ ለሚገኘው ሥራ አስፈጻሚ ኮሚቴ የመተማመኛ ድምፅ በመንፈግ ውሳኔ አሳልፈዋል። ምክር ቤቱ በዚህ አራተኛ ዓመት ስድስተኛው መደበኛ ስብሰባ የፓርቲውን ሥራ አስፈጻሚ ኮሚቴ የሥራ እንቅስቃሴ በተመለከተ በቀረበው አጀንዳ ላይም በሰፊው መወያየቱ በመግለጫው ተመልክቷል። የምክር ቤት ውሳኔ የፓርቲውን መተዳደሪያ ደንብ በመጥቀስ የሥራ አስፈጻሚ ኮሚቴ የተሰጠውን ኃላፊነት በአግባቡ አልተወጣም ብሎ ካመነ የመተማመኛ ድምፅ ሊሰጥ ይችላል። ብሔራዊ ምክር ቤቱ መተማመኛ ድምፅ ከነፈገ በኦዲትና ምርመራ ኮሚሽን በኩል አስቸኳይ ጠቅላላ ጉባኤ እንዲጠራ በማድረግ ችግሩ እንዲፈታ ያደረጋል በሚለው መሰረት የሥራ አስፈጻሚ ኮሚቴውን የመተማመኛ ድምፅ በመንፈግ ምክር ቤቱ ውሳኔ አሳልፏል ይላል። በዚህ ውሳኔ መሰረትም የሰማያዊ ፓርቲ የኦዲትና ምርመራ ኮሚሽን ትናንት ባካሄደው መደበኛ ስብሰባ የፓርቲው አስቸኳይ ጠቅላላ ጉባኤ መስከረም 14 ቀን 2009 ዓ ም እንዲደረግ መወሰኑን መግለጫው አስታውቋል። ከወራት በፊት ጀምሮ በፓርቲው ሥነ ምግባር ኮሚቴ አማካኝነት ተላለፈ በተባለ ውሳኔ ምክንያት በሥራ አስፈጻሚውና በዚህ ኮሚቴ መካከል አለመግባባት እንደተፈጠረና ውዝግብ እንደተከተለ ይታወቃል። በነገ ዕለት የሚመለከታቸውን የፓርቲ አመራር አባላት በማነጋገር ዝርዝሩን ለማቅረብ እንሞክራለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ